ታላ የኢትዮጵያ ዲያስፖራ ትረስት ፈንድ የኮሚኒኬሽን ክፍል ኃላፊ ነኝ። ወደ ፕሮጀክቱ በምንገባበት ጊዜ በዋናነት ከብዙ ግምገማዎች በኋላ ወደ ሀያ ሁለት ፕሮጀክቶችን አጥቅቀን ነበረ። ሀያ ሁለቱ ፕሮጀክቶች በሙሉ መጀመሪያ የቴክኒካል ግምገማ ተደርጎላቸዋል። በኋላ ደግሞ የተቋም ብቃታቸው፣ ገንዘብ አያያዝ ግምገማቸው ተደርጓል። በተጨማሪ ደግሞ ልክ ስራ እንደጀመርን ወደ ግንቦት አካባቢ ይመስለኛል ለለጋሾቻችን በሙሉ አንድ ሰርቬ ልከን ነበረ ያ ሰርቬ ምንድን ነው? የምትሰጡት ገንዘብ ምን ላይ ነው እንዲውልላችሁ የምትፈልጉት? ብለን ወደ ሶስት ሺህ ሰዎች መልሰውልን ነበር። ከዛ ውስጥ እንግዲህ በአብዛኛው ውሃ ጤናና ትምህርት ላይ የሚል መልሰውልን ነበረ። ስለዚህ ቦርድ ያደረገው ምንድን ነው? የለጋሾችንም አስተያየት በመውሰድ የአማካሪውንም አስተያየት በመውሰድ በብዙ ውይይት በኋላ አምስቱን የመጀመሪያዎቹን አጽድቋል። እንግዲህ በአጠቃላይ አሁን ነዚህ አምስቱን እያሳለፍናቸው ፕሮጀክት የሚተገበሩት በሁለት አመት ጊዜ ውስጥ ነው። በአጠቃላይ ወደ ሀምሳ ሚሊዮን የኢትዮጵያ ብር ያህል ይፈጃል እያንዳንዳቸው ስር ሚሊዮን አካባቢ ሆናል እየጠየቁት መጀመሪያ አሁን አንደኛው ፕሮጀክት ያጸደቅናት የወላጅ አልባ ህጻናት ላይ እንደዚህ ለአደጋ ተጋላጭ የሆኑ ህጻናት ላይ ለምሰራው በሚል ነው። ሌላው የጤና አጠባበቅና አካባቢ ጽዳት በሚል አሁንም በተጨማሪ ውሃም አለው እዛ ላይ ወደ ቆሼ ተራ አካባቢ በተለምዶ በምንጠራው አካባቢ እዛ አካባቢ ነው። ሌላው ወደ አፋር እና ትግራይ ክልል የትምህርት ትምህርት ኦሮሚያ ላይ ያለን የትምህርት ጥራትንም አብሮ ሰራለው በሚል ያቀረበው። ሌላው ልዩ ፍላጎት ያላቸው ህጻናቶች ላይ እነሱንም ወደ ሰሜን ሸዋ አካባቢ በተለያዩ ሴክተሮች ለማድረግ ሞክረናል። ግን አሁንም የለጋሾቻችንን ሀሳብ በተከተለ መልኩ ውሃ፣ ጤናና ትምህርት ላይ ለማተኮር ሞክረናል። የመጀመሪያው ፈንድ ላይ ዲያስፖር ያዋጣው ወደ ስድስት ሚሊዮን የሚሆን የአሜሪካ ዶላር አለ በአማካሪ ግን መመሪያና ሪፖርት መሰረት ግን አንዳንዶቹ ማሟላት ያለባቸው ነገሮች አሉ። ይሄ ጎላን፣ ይሄ ሟላን ስላሉም ያን ነገር ከአሟላም በኋላ ነው ወደ መግባባት ሰነድ የምንሄደውን አምስቱ ያሟሉ ስናሆን ያዋጣ ነው። የኢትዮጵያ ዲያስፖራ ትረስት ፈንድ የሕዝብ ግንኙነት ኃላፊ የሆኑት ወይዘሮ ሀና አጥነፉ ዲያስፖራ ትረስት ፈንዱ የመረጣቸው አምስት ፕሮጀክቶች የተሰጣቸውን የመግባቢያ ሰነድ ላይ እንደተስማሙ ወደ ስራ እንደሚገባም አስታውቀዋል። አሁን እንግዲህ ቀጥታ በዚህ ጊዜ ማለት ያስቸግረናል። ለምን እኛ ድራፍት ያደረግነው የመግባቢያ ሰነድ ነበረ ያንን ናቸው ከእነሱ የምንመካከርበት፣ የምንነጋገርበት ብለዋል። ሁለቱ ከዛ ውስጥ ፈቃደኞች ነበሩ። ሶስቱ ግን የለም ትንሽ መነጋገር ያለብን ነገር አለ ብለው ወስደውታል። ስለዚህ የእነሱን እንዳወቅን የሚቀጥለው ሳምንት ቦርዱም ሲሰበሰብ የሚወሰን ነው የሆነው መቼ ወደ ስራው እንደሚገባ ግን ምንም ከዚህ በኋላ የሚያግደንና የሚያቆየን ነገር የለም። ጊዜና መግቢያቢያ ሰነዱን የመጀመሪያውን ፌት ሁለተኛው ፌት ሶስተኛው ፌት እያለን ለስራ መግቢያ ማለት ነው የተወሰነው። ከሰሩ በኋላ ደግሞ እያሳዩ ስራቸውን እርግጠኛ ከሆንም በኋላ ነው ሁለተኛውን ኢንስቶልመንት ወይም ደግሞ ሁለተኛውን ክፍያ የምንቀናቸው ማለት ነው። ከስር ከስር ግን ለጋሾቻችን በሙሉ የምናቀርብ ነው የሚሆነው። ወይዘሮ ሀና በተለያዩ ወቅቶች አገር ውስጥ ፖለቲካዊ ችግሮችና ቀውሶች ሲያጋጥሙ ገንዘብ የሚያዋጣው የዲያስፖራው ማህበረሰብ ቁጣውን መዋጮ በማቆም እንደሚያሳይ ገልጸው፣ ይሁንና ዲያስፖራ ትረስት ፈንዱ መንግስታዊ ያልሆነ ግብረሰናይ ድርጅት በመሆኑ ህብረተሰቡ መንግስትን ሳይሆን ችግረኛው ኢትዮጵያዊ ላይ ትኩረት እንዲያደርግ አሳስበዋል። የኢትዮጵያ ዲያስፖራ ትረስት ፈንድ ራሱን የቻለ ገለልተኛ የሆነ ጂዮ ነው። ኢትዮጵያ ላይ አገራችን ላይ አንድ ነገር ኮሽ ባለ ቁጥር ዲያስፖራው የለም ገንዘባቸው ሰዎች ላምጡኛ ለዚህ መንግስት አንበዳም ይላሉ። የለም እያለን በተለይ በጣም የለጋሾቻችንን ጥያቄ መልስ የሚሰጡ በበጎ ፈቃድ የዋሉ ብዙ በጎ ፈቃደኞች አሉ። እነሱ ሌት ተቀን ነው ስልክ ነው የሚመልሱት፣ በኢሜይል መልስ የሚሰጡት እና የለም እኛ ከመንግስት ጋር ምንም ግንኙነት የለን። ምስኪኑ እንደ ሀውን ነው እየረዳን ያለ ነው የተጎዳውን ህፃን ነው መድኃኒት እየሰጠን ያለ ነው እና በምንም ከመንግስት ጋር አይገናኝም ስንል ብዙዎቹ ይመለሳሉ። የለም ብለው አምረረው ደግሞ ገንዘባቸውን ያስመለሱ አሉ። ያ በሚሆንበት ጊዜ ሰፊ ስራ ነው የሚጠይቀው። ልክ የሆነ ነገር ሀገር ውስጥ በሚሆንበት ጊዜ በቀጥታ እኛን ይነካል። ባየነው ትሬንድ መሰረት ስልኩ በጣም ይጨምራል፣ ኢሜይሉ በጣም ይጨምራል። እና የለም ልዩነታችንን እየገለጽን ነው እናያለ ነው። አሁንም ምንም ከመንግስት ጋር የሚያገናኘን ነገር የለም። መንግስትን በቀጥታ ገብቶ ይሄን አድርጉ ይሄን አታርጉ የሚለን ነገር የለም። ያለ ብቻው አድሬስ ማድረግ ይገባዋል። የእኛ ግን የዲያስፖራ ቀጥታ ከችግሩ ጋር ከምስኪሉ ከደሃው፣ ውሃ ከማይጠጣው፣ ትምህርት ቤት ከማይሄደው፣ እህል ከማይበላው ሰው ጋር መድኃኒት ካጣው ሰው ጋር ስለሆነ በየትኛውም መንግስት ቢሆን ይሄ ሰው እየተጎዳ ነው ያለው። ስለዚህ ያንን ልጅ እንድረስለት በሚል እናስረዳለን። ከዚህ በኋላ ግን ወደ ፈንድ ወደ ስራው እየገባን ስለሆነ የበለጠ እርዳታቸውን እንሻለን። ኢትዮጵያ ዲያስፖራ ትረስት ፈንድ ቀሪዎቹን አስራ ሰባት ፕሮጀክቶችም በገለልተኛ ገምጋሚ የታየባቸውን ጉለቶች እስካማሉ ድረስ እያየ ወደ ስራ እንደሚያስገባም ወይዘሮ ሀና አጥናፉ አክለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።